የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ እስላማዊ መንግስት ነኝ የሚለውን ጽንፈኛ ቡድንን የሚቃወሙት ሁሉ ያሸንፋሉ ብለዋል። ፕሬዚዳንትነት ስልጣናቸው እስከሚያበቃበት ጊዜ ድረስ የማይናቅ መሻሻል ይኖራል የሚል እምነት እንዳላቸው ጠቁመዋል። ፕሬዝደንት ኦባማ ኤምፒአር ከተባለው ዋናው መሰረቱ ዋሽንግተን ዲሲ ከሆነው ሬዲዮ ጣቢያ ጋር ባደረጉት ቃለ መጠይቅ እስላማዊ መንግስት ነኝ የሚለው ቡድን ከይሲ ድርጅት ነው ብለዋል። ነገር ግን ይህ ቡድን በዩናይትድ ስቴትስ ላይ ሊያደርስ የሚችለው የከፋ ጉዳት ሰዎች በሱ ምክንያት የኑሮ ዘያቸውንና እሴታቸውን ከለወጡ ነው በማለት ጫና ሰጥቷል። ፕሬዚዳንቱ አያይዘውም ይህ ዩናይትድ ስቴትስን ሊያጠፋ የሚችል ድርጅት አይደለም፣ አደጋ ላይ ሊጥለን የሚችል ግዙፍ የኢንዱስትሪ ኃይልም አይደለም። ነገር ግን ህዝባችንንና ቤተሰባችንን ሊጎዳ ይችላል። ስለሆነም ሰው ለምን እንደሚሰጋ እረዳለሁ ብለዋል። ፕሬዚዳንት ኦባማ በኢራቅና በሶሪያ ባሉት የቡድኑ አማጽያን ላይ በዩናይትድ ስቴትስ የሚመራ የጥምረት ኃይል የአየር ድብደባ እንዲያካሄድ ከፈቀዱ ከአንድ ዓመት በላይ ሆኗል። ከዚያን ጊዜ አንስቶ ዘጠኝ ሺህ የአየር ድብደባዎች ተካሂደዋል። ጽንፈኛው ቡድን ይቆጣጠራቸው ከነበሩት ቦታዎች አርባ ከመቶዎቹን አጥቷል ሲሉ ፕሬዚዳንቱ ተናግረዋል። ያም ሆነ ግን ቡድኑ አሁንም በሶሪያና በኢራቅ ያሉ አበይት ከተማዎችን ሳይቀር ሰፊ ቦታዎችን መቆጣጠሩ አልቀረም። ይህ ሁኔታም በዩናይትድ ስቴትስ ላይ ነቀፌታ አስከትሏል። የአሜሪካ ወታደሮች እንዲላኩም ጥሪ እየተደረገ ነው።